ደርሶ በተለይም በነባር ዜጎች ጉዳይ ላይ ምርምር የሚያደርጉ የዩኒቨርስቲ ተመራማሪዎች እና እንደዚሁም ሚዲያው ለወደፊቱ እርቅ ለማውረድ የእውነት ነገራውን ሂደት ግንዛቤ ለማስጨበጥ ለህዝብና የተሻለ መጻኢ ጊዜ ለነባር ዜጎቹ እንዲመጣ ለማድረግ ምን አይነት ኃላፊነት የሞራል ግዴታና ሚና ይጠበቅባቸዋል። ተመራማሪም ይሁን አስተማሪም ነጋዴም ወይም ደግሞ ጀስት ማንኛውም ማንኛውም የዚህ ሀገር ነዋሪ ዜጋ እንዳልኩት የዚህ ሀገር ነባር ህዝቦች ተበደልን የሚሉትን በደል በቅንነት በመስማት ነገሩን በማየት ሲቻል በተለይ ተመራማሪዎቹ በመመራመር ለምሳሌ እዚህ ድምፅ ውሳኔ ላይ ሲባሉት ከነበሩ ነገሮች አ እንዳልኩ አንደኛ የዛሬ ሁለት መቶ ሶስት አመቱ አመት ነው ቅኝ የተገዙ እነዚህ፣ ወይ ደግሞ የዛሬ ሀምሳ ዓመት በፊት ነው ባርነት የቆመው ምናምን፣ ከዛ በኋላ መለወጥ ይችሉ ነበረ። አሁን የነሱ ችግር ነው የነሱ የስንፍና ችግር ነው ወይ ደግሞ ያለመፈለግ ችግር ነው ብሎ የሚያወራውም ወይም ደግሞ እነሱ በደላችን አሁን የምኖረው ችግር ከታሪካችን ጋር የተያያዘ የመጣንበት መንገድ አያቶቻችን፣ ቅድመ አያቶቻችን የመጡበት መንገድ ማንነታችንን ሀብታችን ንብረታችን፣ መሬታችን መቀማታት፣ መፈናቀላችን ነው ብለው ይከራከራሉ። ይህንን ተመራማሪዎቹ ዶክመንት በማድረግ መረጃ በማቅረብ መረጃውንም ደስ ምኔት በማድረግ ተጽዕኖ ለሚፈጥሩ አካላት ሚዲያ ሊሆን ይችላል፣ የመንግስት አካላት ሊሆን ይችላል፣ መረጃውን በመሰነድ በማቅረብ ተባባሪ ሊሆን ይችላል ተመራማሪዎቹ። እሱም ብቻ ሳይሆን በአብዛኛው የዚህ ሀገር ምርምር የሚደረገው ሳይንሳዊ የሆነውም ያልሆነውም እንግዲህ ምርምር ነፃ አይደለም። ባይዘ ወይ ከባህል የምናይበት መንገድ ይብን ለመመራመር የምንመርጠው ርዕስ ራሱ ከኛ ከማንፀሪያችን ችግሩን ከምናይበት ጠቃሚ ነው ጎጂ ነው ይህም ብናየው ይሻላል ከዚህ ይሄኛው ነው ቀደም ያለ የምንለው ራሱ ከማንነት ጋር ከባህል ጋር ከአኗኗር ጋር የተያዘ ነው፣ ነፃ አይደለም ለማለት ነው። ብዙ ጊዜ በተለይ በዩኒቨርስቲዎች አካባቢ በዚህ ሀገር ዩኒቨርስቲዎች የምናስተምራቸው ትምህርቶች ወይም ደግሞ የምንሰራቸው ምርምሮች የተቃኙት በአውሮፓውያን እይታ ነው። በአውሮፓውያን እይታ እያየህ፣ በአውሮፓውያን መነጽር አይተ እየተመራመርክ እያስተማርክ የጥቁሮች ችግር ሊገባ አይችልም። ተመራማሪዎቹ ወደ ኮሚኒቲ ወረድ ብለው ከነዋሪዎቹ ጋር አብረ መስራት ኖሌጅ ሆልደርስ እኮ የራሳቸውን ባህል የራሳቸውን ማንነት ምንም እንኳ ብዙዎቹ ማንነታቸውን ቢቀሙም ስቲል በአፈታሪክ የሚሆን ተሰንዶም በሆነ አጋጣሚ የቆየ እውቀት ታሪክ አላቸው። ባለቤቶች ናቸው እነዚህ ሰዎች። ከእነሱ ጋር ኮኦርዲኔት አድርጎ ኮላቦሬት አድርጎ ከእነሱ ጋር ምርምር በመስራት የእነሱን እውቀት ፕሪዘርቭ በማድረግ እውቀታቸውን ፕሮሞት በማድረግ የእነሱን ታሪክ፣ የእነሱን እምነት፣ የእነሱን ገጽታ፣ ፐርስፔክቲቭ ሪፍሌክት በማድረግ በምናስተምረው ትምህርት፣ በምንሰራው ምርምር ችግራቸው እውቅና እንዲያገኝ፣ ችግራቸው እውቅና እንዲያገኝ ብቻ አይደለም፣ ባይዘ የመፍትሄ ባለቤቶችም ናቸው ራሳቸው። ዊዝደም አላቸው ያው ዊዝደማቸውም ያን ዛሬ ያሉበትን ችግር እንዲፈቱ መንግስት እድል እንዲሰጣቸው ማድረግ ይቻላል ማለት ነው። ትምህርት ቤቶቹም ከታች ክፍል ጀምሮ የአቦሪጂናል ታሪክ የተወስቴራን ታሪክ ቢያስተምሩ፣ ባህላቸውን ቢያስተምሩ በታሪክ ለማቸው ውስጥ ጨምረው ያንን አጫጭር ስልጠና የሚሰጡ ተቋማት ያንን ማድረግ ቢችሉ አሁን ዛሬ አይ ቲንክ በሁሉም መስሪያ ቤት ማለት ይቻላል አትሊስት መንግስታዊ በሆነ መስሪያ ቤት ዌልካም ቱ ካንትሪ ይደረጋል። ያንን ባህል እንዳደርግ ነው ሁሉ ባህላቸውን፣ ታሪካቸውን ደግሞ በካሪክለሞቻችን ውስጥ አካተ ልጆቻችን እንዲማሩ ማለት በጎውን የሆነውን ማለት የነሱን ፐርስፔክቲቭ በመጨመር ነጮች ስለ አቦርጂና እንደዚህ ይላሉ፣ አቦርጂና ስለ ነጮች ምን ይላሉ፣ አቦርጂና ስለ ራሳቸው ምን ይላሉ የሚለውን ልጆቻችን አውቀውት እንዲያድጉ ማድረግ ቢቻል አትሊስት ችግራቸው በሚቀጥለው ትውልድ ሊፈታ ይችላል የሚል እምነት አለ። እና የምርምር ተቋማት ወይም ደግሞ ትምህርት ቤቶች ወይም ሌላውም ዜጋ ቢሆን እንዳልኩት አንደኛ የእነሱን ፐርስፔክቲቭ የእነሱን እምነት በመስማት ያንን ፕሮሞት በማድረግ ያንን በማሰራጨት ቢተባበር፣ ሌላው ደግሞ እኛስ የማንን ትርክት ሰምተን ነው እነዚህን ሰዎች የምናያቸው? እንዴት ነው የምናያቸው? እኛ ነጭቼ የነገሩንን ነገር ሰምተን አቦሪጂናል እና ቶሳላንደር የምናይበት መንገድ እና እነሱን ሰምተን እነሱ የምናይበት መንገድ የተለያየ ነው የሚሆን በእርግጠኝነት። እና የእነሱን ታሪክ የእነሱን ሀሳብ ለመስማት እድል ብንሰጣቸው ምናልባት ችግራቸው ወይም ደግሞ የሚፈልጉትን ነገር በቅርቡ እና በቀላሉ ለማግኘት ይችላሉ የሚል እምነት አለኝ። ካሳሁን በስራው ባህሪ የተነሳ ከነባር ዜጎች ጋር ግንኙነቶች አሉት። ረዘም ላለ ጊዜ ከምርምር ስራው አኳያ በግለሰብ ደረጃ ከምርምሩ ውጪ እንደ አንድ ግለሰብ ከነባር ዜጎቹ ጋር ባሉት ግንኙነት ምን ተገንዝበዋል? ምን አይነት ሰዎች ናቸው? ያላቸው መለካከትም ሆነ በባህላቸውም ሆነ ወይም ሌሎች ያላቸው መለካከት አንድ ላይ ተያይዞ የእርስዎ ተሞክሮ ምንድን ነው የሚያሳየው? ጥሩ ጥያቄ ነው ካሳሁን። ግን ማወቅ ያለብን በጣም አቦርጅናል እና ቶሪስታትላንደር ብቻም ሳይሆን አቦርጅናል የሚባለውን ማህበረሰብ ራሱ ብንወስደው በጣም ዳይቨርስ የሆነ ፐርስፔክቲቭ ያለው፣ ፍላጎት ያለው፣ ባህል ያለው፣ ቋንቋ ያለው ማህበረሰብ ነው። ስለዚህ ከአንድ ማህበረሰብ ክፍል ሌላ ማህበረሰብ ክፍል፣ ከአንድ የቋንቋ ክፍል ሌላ ወደ ቋንቋ ክፍል ወዳለው ማህበረሰብ ስንሄድ የተለያዩ እምነቶች እና የተለያዩ አስተሳሰቦች ፍላጎቶች ነው ያሉ ግን በአጠቃላይ እንደ ማንኛችንም ሰዎች በዚህ ሀገር ጥሩ ኑሮ እንዲኖር እንደምንመኝ ሁሉ እነሱም ጥሩ ኑሮ እንዲኖራቸው የሚመኙ ቁሳዊ የሆነ ሊሆን ይችላል መንፈሳዊ የሆነ ጥሩ ኑሮ እንዲኖራቸው የሚመኙ ሰዎች ናቸው ልጆቻቸውን ማስተማር ይፈልጋሉ ጤናቸው የተሟላ እንዲሆን ይፈልጋሉ ተምረው ስራ ማግኘት ይፈልጋሉ በስራቸው ለአገራቸው ማበርከት ይፈልጋሉ ለአውስትራሊያ ያ ማለት ግን በሀገራችንም እንደምናየው አውስትራሊያዊ አይደለሁም ብሎ እኛ ነፃ ህዝቦች ነን፣ ነፃ ሀገር ነው መመስረት ያለብን፣ ከነጮች ነፃ የሆነ ኢኮኖሚ ነው መመስረት ያለብን ብለው የሚከራከሩ ሰዎች አጋጥመውኝ ያውቃሉ። ነጭ የነካው ነገር በቃ የሚሆን የማይመስላቸው ስራ የሚሆን ትምህርት የሚሆን የነጭ ትምህርት ይቅርብን። ልክ በጣም አክራሪ የሆኑ አንዳንድ ሃይማኖት መሪዎች በሀገራችን ይሄ የዚህ ዓለም ትምህርት ለእኛ አይሆንም ብለው እንደሚሉት ማለት ነው። ወይም ደግሞ ስራ እኛ ስራ ምን ይሰራልናል ፈጣሪ ነው እንትን ለሚሉት እዚህም የዚህ ሀገር ስራ፣ የዚህ ሀገር ትምህርት፣ የዚህ ሀገር ጤና አገልግሎት ለእኛ አይበጅም፣ እኛ ነፃ ህዝቦች ነን ነፃ ሀገር መስርተን ነፃ ህይወት መኖር አለብን የሚሉም አሉ። በቁጥር ግን ትንሽ ናቸው። በአብዛኛው የማህበረሰብ አባላት በጥናትም በምንም እንደምናየ ከተሞክሮ፣ ወይ ብዙዎቹ በተቻለ መጠን እንደማንኛውም ስደተኛም ይሁን ወይም ደግሞ ቀደም ብሎ የመጣው የአውሮፓውያን አካል የሆነው ማህበረሰብ ይሁን እንደ ማንኛውም የአውስትራሊያ ህዝብ የተሻለ ኑሮ እንዳልኩ የተሻለ ኑሮ መኖር የሚፈልጉ ናቸው ማለት ነው። ነገር ግን ምናልባት ከብዙዎቻችን የሚለያቸው ምንድን ነው? ባህላቸውን የሚወዱ የጠፋውን ባህላቸውን መልሰው ማግኘት የሚሹ በተጫለ መጠን ከተፈናቀሉበት የአያቶቻቸው መሬት ጋር ትስስር መፍጠር የሚፈልጉ ምናልባትን የእናንተ ሀገራችንን ጥለን ምናልባት ራሳችን የተከበረበት መሬት የምንለው በቀን ስንቴት እንደሚለን አላውቅም ወይም ደግሞ ምን ባህላችንም በእጅ ከመብላት በሹካ መብላት ሊያስደሰ ይችላል። ብዙዎቻችን ፈልገ ነው የሚወጣ ነው ስለሆነ ስደቱ። እነሱ ግን ሞር ባህላቸውን መፈለግ የዚህን ሀገር ህይወት ጥሩውን ህይወት ከባህላቸው ጋር አዳብለው መኖር የሚፈልጉ በተቻለ መጠን ከመጡበት አካባቢ ተመልሰው ሄደው ትስስር መፍጠር የሚፈልጉ ሰዎች ናቸው። የዶክተር ዮናታን ድንቁ በአውስትሬሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔ የማመሰግናለሁ ካሳሁን ስለሰጠኝ እድል ደግሜ በጣም ነው የማመሰግን። እንግዲህ በሌላ ይጅ ደግሞ መገናኝን ያውቃንላለሁ። ቴንክ ዩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።